በቤንሻንጉል ክልል መተከል ዞን የመንግስት ጸጥታ ኃይሎች ተጠርጣሪዎችን ከዳኝነት ውጭ መግደላቸውን፣ አስከሬናቸውን ማቃጠላቸውን የኢትዮጵያ ሰብአዊ መብት ኮሚሽን አረጋግጫለሁ ብሏል። ለዚህም ድርጊት መንስኤ የሆነውን ታጣቂዎችን በመንግስት ኃይሎችና ሰላማዊ ሰዎች ላይ የፈጸሙትን ግድያም ማረጋገጡን አስታውቋል። መንግስት በበኩሉ አጥፊዎችን ለሕግ ለማቅረብ እየሰራ መሆኑን ተናግረዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ድርጊቱ እንዳስደነገጠው አስታውቁ። ጉዳዩ ተጣርቶ ለሕግ እንዲቀርብም አሳስቧል። መለስካቸው አማሀ ዝርዝሩን ጉዳይ ይነግረናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ምስክሮችን አነጋግሬ አጣራሁት ባለው መሠረት የካቲት 24 ቀን 2014 ዓ ም በቤኒሻንጉል ጉሙዝ ክልል መተክል ዞን ጉባ ወረዳ አይሲድ ቀበሌ የመንግሥት የጸጥታ ኃይሎች ከዳኝነት ውጭ የገደሏቸውን አስር ሰዎች አስከሬንና አንድ ተጠርጣሪን ከመሞቱ በእሳት እንዳቃጠሉ አረጋግጫለሁ ብሏል። ለዚህም መንስኤን ያለው ድርጊትም ኮሚሽኑ መመርመሩን ያወጣው መግለጫ ይናገራል። ከአንድ ቀን በፊት ታጣቂዎች በሰነዘሩት ጥቃት ቢያንስ ሀያ የመንግሥት የጸጥታ ኃይል አባላትንና ሦስት ሰላማዊ ሰዎችን መግደላቸውን መግለጫው ይዘረዝራል። የመንግሥት የጸጥታ ኃይሎች የካቲት 24 2017 ዓ ም አይሲድ ቀበሌ ደርሰው አለም ባሉት መረጃ መሠረት ፍተሻ ሲያካሄዱ ስምንት የትግራይ ተወላጆች በቁጥጥር ስር እንደዋሉ መግለጫው ያስረዳል። ተጠርጣሪዎቹ ላይ ተኩስ ለመክፈት ምክንያት የሆነው ምንድን ነው ለሚለው ጥያቄ የኮሚሽኑ የክትትልና ምርመራ ስራ ክፍል ዲሬክተር አቶ ይበቃል ግዛው ለቪኦኤ አብራርተዋል። ተጠርጣሪዎቹን የመንግስት የተካሄዱ ጥቆማ ደርሶናል ባሉት መሰረት ተሳፍረው ከነበሩባቸው ተሽከርካሪዎች ላይ አውርደዋል። በዋናነት ሲያወርዱ የብሔር ማንነትን መሰረት ያደረገ ልየታ ነው የነበረው። ሚንነት ከተሰበሰብ ነው ማለት በተለይ በመጀመሪያው ስምንቱን አውርደው ሪ ጥያቄዎች መጠየቅ እና መፈተሽ በሚጀምሩበት ወቅት እንዲህ በአካባቢ ተሰብስበው የነበሩ ቆመው የነበሩ የዓይን እማኞችን ነው የሚያናገር ነው እና ባደረግነው ፍተሻ የሬዲዮ መገናኛ፣ አልባሳት ብርም ጭምር አግኝተናል ብለዋል። ከዛም በኋላ ተጠርጣሪዎቹ መጠየቅ ሲጀምሩ ከመካከላቸው አንዱ በሪፖርቱ በጠቀስነው መሰረት በአካባቢ በተፈጸመው ጥቃት እጃችን አለበት ነገር ተናግሯል ነው የሚሉን ምስክሮች። ይህንን ተከትሎ ነው የጸጥታ ኃይሎቹ በጥቆማ ሚኝን ያሏቸውን ተጎጆዎችን ሰው ለመግደል የወሰኑት ማለት ነው። አቶ በቃል ግዛው ጨምረው እንደገለጹት አንዱ እውነት ወደ ሌላው እውነት አምርተዋል። ግልጽ መሆን ያለበት ነገር ሁሉም በመጀመሪያ ከመኪና የወረዱት ስምንቱም የትግራይ ተወላጆች እና በአካባቢው ነበሩ ያልናቸው ሁለቱ የጉሙዝ ተወላጆች ሁሉም በዚህ ጥቃት ውስጥ እጃችን አለበት ብለው እምነት አልሰጡም። ከመካከላቸው ይህን ነገር ተናግሯል የተባለው አንድ ሰው ነገር ግን ሲናገር ሌሎቹንም አጠቃላይ የመናገር እንድንታን የነበረው ዞሮ ዞሮ ግን ግለሰቡ ራሱ እንደ አንድ ሰው ይሄ ከሆነ በኋላ ስምንቱን በመግደል ወስነው መተው እርምጃ መውሰድ ሲጀምሩ በአካባቢ በነበሩና ይህን ለምን አደርጋላቸው ላይ የተቃወሙ ሁለት የጉሙስ ተወላጆችን ጭምር ነው ተው የገደሉት። ቅባቡ ነው። ከዛም በኋላ ከነ ህይወቱ ወደ ሳት የጨመሩት በኋላ የተገኘ ግለሰብ እንደዚህ እሱም በሪፖርት እንደገለጽ ነው። ትግራይ ተወላጅ ነው። ተሽከርካሪዎች ውስጥ የነበረና ሰዎቹን ከገደሉና ማቃጠል ከጀመሩ በኋላ የተገኘ ሰው ነው። ወንጀሉ ሲፈጸም ከመንግስት የጸጥታ ኃይሎች በተጨማሪ ሌሎች ሰዎች እንደተሳተፉ መግለጫው ቢናገርም የሰዎቹን ማንነትም ሆነ ምክንያቱንም አያስረዳም። ለዚህም አቶ በቃል መልስ ሰጥተዋል ላይ አካባቢ የነበሩት እና ቃጠሎውን ሲተባበሩ የነበሩት የመንግስት የጸጥታ ኃይሎች እንዳሉ ሆኖ ሌሎች የሲቪል ልብስ የለበሱ ሰዎችም አሉ። ይሄንን በተመለከተ የኢትዮጵያ ሰብአዊ ኮሚሽን የግለሰቦቹን ማንነት ለጊዜው መለየት አልቻለም። ነገር ግን ግልጽ የሆነው ነገር ምንድን ነው? መግደሉም ባይሆን በማቃጠሉ ሂደት ውስጥ በተለይ ከነገርቱ በአሰቃቂ ሁኔታ በዛ አግባብ እሳት ውስጥ እንዲገባ የተደረገው ሰው በተገደለበት ወቅት ሲተባበሩ የነበሩ ሲቪል ሰዎች አሉ። የነዚህን ማንነት መለየት አስፈላጊ ነው የሚሆነው የተጠያቂነት ሂደቱ እነዚህ ማንነታቸውን ለይቶ አጣርቶ እነሱንም በአግባቡ ተጠያቂ ማድረግ ያስፈልጋል ነ አቋም ለጊዜው ግን የግለሰቦቹን ማንነት መለየት አልተቻለም በኮሚሽኑ የክትትልና ምርመራ የስራ ክፍል ዲሬክተር አባባል በቤንሻንጉል ጉሙዝ ክልል በተለይ በመተከል ዞን የሰብአዊ መብቶች አያያዝ ሁኔታ ልዩ ትኩረት የሚሻ ነው በተለይ ቤንሻንጉል ጉሙዝ ክልል ውስጥ በከማሽ ና በመተከል ዞኖች ያሉ ለተቋማችን እምነት በበቂ ሁኔታ ሽፋን የሚያልተሰጠው በቂ ትኩረት የሚያልተሰጠው እጅግ አሳሳቢ ሁኔታ ላይ ደርሷል ብለን እናስባለን። በየጊዜው የተወሰነ መሻሻል ያሳየን መልሶ የማገርሸት ባህሪም አለው። ምክንያቱም በግጭት ውስጥ ተሳታፊ የሆኑ በሆኑ ሌሎች ታጣቂ ሀይሎችን በኩል ዘላቂ ሰላምን ለማምጣት የሚያስችሉ ጠንካራ እርምጃዎች እስካሁን በበቂ ሁኔታ ተወስደዋል ብለን ስለማናምን ማለት ነው። ይህንን የምንለው ውጤቱን በመመልከት ነው። ደረጉ ጥረቶች ረዘም ላለ ጊዜ ግጭቱን ለማስቆም አቅም ስለሌላቸው፣ በአጠቃላይ ግን ቀደም ሲል እንዳልኩት የመተከል ዞን እጅግ አሳሳቢ የሰብአዊ መብቶች ሁኔታ ያለበት ዞን ነው። በቂ ትኩረት አልተሰጠውም፣ ከመንግስትም ከመገናኛ ብዙኃንም ማለት ነው። ስለዚህ በጣም ብዙ ስራ ብዙ ትኩረት ሚሰሙት አካባቢ። በመግለጫው እንደተመለከተው ዋናው ኮሚሽነር ዳንኤል በቀለ የመንግስት የጸጥታ ኃይሎች እጅግ ፈታኝ በሆኑ አካባቢዎች በከፍተኛ መስዋዕትነት የህዝብ ደህንነት የሚጠብቁ መሆኑን ገልጸው ሆኖም ግን በቁጥጥር ስር የዋሉ ተጠርጣሪዎችን ከዳኝነት ሂደት ውጭ መግደልና በተለይም በእሳት አቃጥለው መግደል ፈጽሞ ከሕግ አስከባሪ አባሎች የማይጠበቅ ግፍና ጭካኔ የተሞላበት የሰብአዊ መብቶች ጥሰት መሆኑን አስገንዝበዋል። የሕግ ተጠያቂነትን ለማረጋገጥም በተጠርጣሪዎች ላይ ተገቢውን የወንጀል ምርመራ በአፋጣኝ እንዲደረግ አሳስበዋል። መንግስት በበኩሉ ይህን አሰቃቂ ድርጊት የፈጸሙትን በሕግ ተጠያቂ ለማድረግ ከክልሉ መስተዳደር ጋር እየሰራ መሆኑን ገልጾ ድርጊቱን አውግዘዋል። በኢትዮጵያ የዩኤስ ኤምባሲ በወጣው አጭር መግለጫ ተፈጽሟል በተባለው አሰቃቂ ድርጊት በእጅጉ መደንገጡን ገልጾ መንግሥት አጥፊዎቹን በሕግ ፊት ተጠያቂ እንዲያደርጋቸው አሳስበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስጋቸውን አመሰግናለሁ ይህ በእንዲህ ያለ የኢትዮጵያ ሰብአዊ መብቶች ኮሚሽን በቤኒሻንጉል ጉሙዝ ክልል ውስጥ በመንግስት የጸጥታ ኃይሎች ከፍርድ ውጭ የሆኑ ግድያዎች ተፈጽመዋል ሲል ዛሬ ባወጣው ሪፖርት ላይ የሚሰማቸው እንዲያካፍሉን የጠየቅናቸው በውጭ አገሮች በትግራይ ክልል መንግስት ስም እንደሚንቀሳቀስ የሚናገረው ኮሚቴ አባል የሆኑት አቶ ዮሐንስ አብርሃ ስለተፈጸመው ድርጊት በመንግስትም በኮሚሽኑም ላይ ክስና ወቀሳ አሰምተዋል እንዴት እንደምንገልጸው አላውቅም። የተፈጸመው ነገር የትግራይ ሰዎች ልብ ብቻ ሳይሆን ብዙ ሰዎች ልብ የሰበረ ነው። አሰቃቂ የሆነ እውነት ነው የተፈጸመው። ይህንን እየፈጸመ ያለው ደግሞ አንድ አካል መሆኑ ነው። አንዱ ልብ በመባል የሚገባው ነገር ይህን የሚያሳየን ሀገሪቱ ውስጥ መንግስታዊ የሆነ ሕገ ወጥነት፣ መንግስታዊ የሆነ ጋጠ ወጥነት እንዳለ ነው የሚያሳየን። በጣም የሚያሳዝነው ነገር ይሄ ድርጊት ከተፈጸመ በኋላ የኢትዮጵያ ሰብአዊ መብት ኮሚሽን ሁኔታውን ምክንያታዊ ለማድረግ የተጓዘበት ርቀት ምን ያህል መንግስት በጉዳዩ ላይ እጁ እንዳለበት መንግስትም እንደሚያውቀው ግልጽ አድርጎ የሚያሳይ ነገር ነው የሚሆነው። ይህንን የመሰለ ምናልባትም ለመጀመሪያ ጊዜ በሁኔታው ማለት ነው አሰቃቂ ነገር ተፈጽሞ ስለ ሁኔታው ከማውራት ይልቅ እንዴት እንደተፈጸመ እና ለምን እንደተፈጸመ ለማውራት ነው የገባው እና ይህንን መንግስት ራሱ አውቆት ደግፎት የሰራው ስራ ነውና አዝናለሁ ከማለት ውጭ ምንም በምን እንደምገልጸውም አላክም። ይህንን ሁኔታ አቶ ዮሐንስ አሁን በወጣው የኢትዮጵያ ሰብአዊ መብት ኮሚሽን መግለጫ ደስተኛ የሆኑ አይመስሉም። በምን መልኩ ነበረ ይሄ ጉዳይ ታዲያ መግለጫ ሊወጣለት የሚገባው? መጀመሪያው የታሰሩት ሰዎች ትግራዎት በመሆናቸው ብቻ ነበር የታሰሩት። ይህን መኮነን ነበረበት መጀመሪያው ጽፈት ቤቱ ከዚህ በፊት በስፋት አንስተናል ያለ ኃጢአታቸው የታሰሩ በርካታ የትግራይ ተወላጆች አሉ ብለን እነዚህ የትግራይ ተወላጆች በማንነታቸው ታስረው ሲያበቁ ይህንን ምንም አላለም። ከዛ በኋላ ሁኔታውን እንዴት፣ ምን እንደተፈጠረ ከዛ በፊት እንዴት እንደተፈጠረ ኦፍኮርስ ማን እንደፈጸመውም ለመጠቃቀስ ሞክረዋል ሪፖርቱ። እዚህ ላይ ግን መሆን የነበረበት መጀመሪያ ጉዳዩን ፈጻሚዎቹን ይህንን ወንጀል የፈጸሙትን አካላት በግልጽ አውጥቶ አስቸኳይ የሆነ የሕግ እርምጃ እንዲወሰድ ፈጻሚውም ግን አሁን እሳት ሲያነዱ ያየናቸውን ሰዎች ብቻ ሳይሆኑ ከዚህ በፊት ሲሰብክም የነበረ ትዕዛዝም ሲሰጥ የነበረ አካል ከዚህ ውጭ አድርጎታል። አንደኛው መንግስት የክልል ባለስልጣናትንም ጭምር። ሁለተኛ ሁኔታው አይደለም ያሳዘነው፣ መቃጠላቸው፣ መሞታቸው አይደለም ያሳዘነው፣ እንዴት አድርገው እንደተገደሉ ምክንያት ሀይ ለማድረግ ነው የተጣጣረው ምክንያት ለመስጠት ከተገደሉት ካገዳደላቸው በላይ አሁን ደግሞ ገዳዮቹ ምክንያታዊ አድርጎ ለማዳም ህጋዊ ሽፋን ለመስጠት ያደረገውን ጥረት ነው አሳዛኝ የሚያደርገው ሲስተማቲክ ነው ወይም ደግሞ በስርዓቱ በመንግስቱ የሚደገፍ ነው የሚያስብለው ለዚህ ነው።